ማህደረ ዜና። የኢትዮጵያ መንግሥት ይቅር ለፖለቲካ ብሎም በመቶ የሚቆጠሩ እስረኞች በፈታ ማግስት በኦሮሚያም በአማራም መስተዳድሮች ይደረጉ የነበሩ ተቃውሞዎች፣ ደም አፋሳሽ ግጭትና ጥፋቶች ቀጠሉ። መንግሥት እስረኞችን ይቅር ብሎ የፈታና ሌሎችን ለመፍታት የወሰነው ብሔራዊ መግባባትን ለመፍጠርና የፖለቲካ ምህዳሩን ለማስፋት በሚል ነው። እስረኞቹ ከተፈቱበት ዕለት እስከ ትናንት ድረስ ከጭሮ እስከ ወልዲያ ወትሮም የነበረው ተቃውሞም አልተቋረጠም። ለምን? ላፍታ አብረን እንጠይቅ። መስከረም 2009 በዓሉ ኢሬቻ ስፍራው ቢሾፍቱ ወይም ደብረ ዘይት ነበረ። በምስጋና ዜማ ምትክ ተኩስ ተንደቀደቀበት። በደስታ ሳቅ፣ ፈገግታ ፌስታው ፋንታ ዋይታ ተረገደበት፣ አስከሬን ተለቀመበት፣ ሐዘን አረበበበት። ዘንድሮ ጥር መስከረምን የጥምቀት ማግስት በዓል እሬቻን ወልዲያ ቢሾፍቱን ሆኑም በሊሆን ሆኑም አልሆኑም የደስታ ምስጋና የጭፈራ ሆታው ክብር በዓል በሰው ደምረከሰም ዘማሪ ጨፋሪ ሆባዎች ተገደሉ ቆሰሉም። ቅዳሜ ወጣቱ እየጨፈረ ታቦቱን አጅበው ወደ ቤተክርስቲያን የማይተቃረበ ከብተራ አካባቢ በሚደረስበት ታቦቱንም ቦታ ለመጣል ስ ወረወሩ፣ ታቦት ላይ ይላሉ የወልዲያው ነዋሪ። እሁድም ቀጠለ። ዛሬም በተመሳሳይ እንደዛው ነው። በጥይት የተመቱ የሞቱም በርካታ ሰዎች አሉ። ቀብር ትናንት የሞቱ ሰዎችን እንቀብራለን ብለው በሄዱ ሰዎች ላይ የደረሰ ትኮሳ ነበረ። ከዛ ሲቀጥል ደግሞ ፎቆች ተቃጠሉ። በርካታ ህዝብ ነው የሞት ነው። የአማራ መስተዳደር ፖሊስ እንዳስታወቀው በወልዲያው ግጭት በትንሽ ግምት ሰባት ሰው ተገሏል። አስራ ሰባት ቆስለዋል። ከሟቾቹ አንዱም ከቁስለኞቹ ሁለቱም ፖሊሶች ናቸው። ሌላ ግጭት፣ ተጨማሪ ግድያም፣ ሌላ መርዶና ዋይታ። ወልዲያ በግጭት ግድያም፣ በቃጠሎው ጢስ ጠለስ የታበጠችው ከቢሾፍቱ እስከ ጨለንቆ ከአምቦ እስከ ጭናቅሰን የሚገኙ ከተሞች የደም አበላቸውን አጥበው ሳያበቁ ማቅ ከላቸውን እንዳጠለቁ ነው። የኢትዮጵያ መንግስት ባለፈው ሳምንት እስረኞችን የፈታና ሌሎችን ለመፍታት ቃል የገባው ባለፉት ሁለት ዓመት ከአወዳይ እስከ ጎንደር ከባሌ እስከ በደሌ ከኮንሶ እስከ ባህር ዳር በነበሩ ተቃውሞ፣ ግጭት፣ ግድያና የንብረት ውድመትን ያስከተለውን ቅሬታ ለማቃለል ብሔራዊ መግባባትን ለመፍጠር እንደሆነ አስታውቆ ነበረ። ወልዲያ ግን የሌላ ግጭት፣ ግድያ ማዕከል ሆነች። ለምን? የተቃዋሚው የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ አጭር መልስ አላቸው የመንግስት እርምጃ የሚባለው ምንድን ነው እንደ ማንኛውም አምባገነን አድሮ ለመገኘት የሚያደርጋቸው ማጭበርበሮች እንጂ የእውነተኛ እርምጃ አይደለም ዋናዎቹ ትልልቅ ፕሮፋይል ያላቸው በፖለቲካ እስረኛ መሆናቸው የታወቁ ሰዎችን አልፈታም እስካሁን ድረስ የህዝቡ ጥያቄ ምንድን ነው ለውጥ እንፈልጋለን የዚያ ለውጥ አካል ይሁን ኢህአዴግ ነው ከዚህ በኋላ ኢህአዴግ ወይም ህዝብን ሊያስተዳድርበት የሚችልበት አቅምም ሞራልም የለውም። አመት ነው የሆነው ገና እሬቻ ላይ ያየነው ሰቆቃ በዓል ለማክበር የወጣ ህዝብ ያን ያህል አልቆ አንድ ሰው ተጠያቂ ሳይሆን አሁንም ሌላ ግድያ ደግሞ ወልዲያ ላይ እያየ ነው እና ይሄ ስርዓት የኔ ስርዓት አይደለም ብሏል ህዝቡ። ውረዱልን ነው ዳውን ዳውን ነው በየቦታው ያለው ስለዚህ፣ ለዚህ መልስ የሚሰጥ አይደለም። የሚያደርጉት ነገር አድረው አጭበርብሮ ማደር ብቻ ነው የሚፈልጉት። ዛሬን ማለፍ ብቻ ነው የሚፈልጉት። ይህንን ነቅቶባቸዋል ህዝቡ። የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ በበኩላቸው መንግስት የወሰደው እርምጃም መውሰድ ከሚገባው በጣም ጥቂቱን መሆኑ ነው ባይ ናቸው። መንግስት ስለተናገረው ቃል ታማኝ ስላልሆነ ሁልጊዜ የመንሸራተት ባህሪ ያሳያል። ለምሳሌ ክቡር ጠቅላይ ሚኒስትሩ የፖለቲካ እስረኞችን እና የህሊና እስረኞችን እንፈታለን አሉ። የፍትህ ሚኒስትሩ ደግሞ የፖለቲካ እና የህሊና እስረኛ የለብንም አሉ። ይሄ በህዝቡ ላይ የሚፈጥረው ብዥታ ቀላል አይደለም። አሁን ይህም በተናገሩ ማግስት እስቲ እስከዛሬ ድረስ ወልዲያ ላይ ችግር አለ። በርካታ ዜጎች ንጹሐን ዜጎች ሴቶችና ህጻናት ሳይቀሩ የጥቃቱ ሰለባ እየሆኑን ያሉት በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ ረዳት ፕሮፌሰር እና የስትራቴጂ ጥናት ዳይሬክተር አቶ መረሳ ፀሐይ ከሁለቱ ፖለቲከኞች ለየት ያለ መልስ አላቸው። አቶ መረሳ እንደሚሉት ባለፉት ሁለት ዓመታት የተፈጠረው መቋሰል እስኪወገድ ድረስ ጊዜ መፍጀቱ አንዱ ምክንያት ነው። የዓላማ አንድነት ስላልቶ እንደነበረ የመጠራጠር እንደነበረ እነዚህ ሁሎች ታይተዋልና እነዚህ በዩኒቲ ኦፍ ፐርፐዝ እና ዩኒቲ ኦፍ ኮማንድ እንዲመጡ አራት ጊዜ የሚፈይባቸው ይመስለኛል። ሁለተኛው ነገር ደግሞ ህዝቡ በጊዜ ሊደርስ ዕለት አይችልም። ምክንያቱም ጥያቄው በጣም ሰፊ ነው። ተቃዋሚዎችን በመፍታት ብቻ የሚፈታ አይደለም የሚል ምልከታ አለኝ። ምክንያቱም ስራ ማግኘት ሰላም ማግኘት። እንደሚታወቀው ደግሞ በሁለት አመታት ውስጥ የታሰረ ሰው አለ፣ የሞተ ቤተሰብ አለ። እነዚህ በቀላሉ ሂል የሚደረጉ አይደለም። የፀጥታ ኃይሎች ጭምር በዛኛው የነበረው የሁለት አመቱ ግርግሩ አለርት ሆኖ እንደሚጠብቁ ነው ኤክስፔክት የማደርገው። የኢትዮጵያ መንግስት ክሳቸውን አቋርጦ በምህረት እንዲፈቱ ከወሰነላቸው አምስት መቶ ሀያ ስምንት ፖለቲከኞች መካከል ከፌዴራል እስር ቤቶች 115 ከደቡብ ኢትዮጵያ ደግሞ 361 እስረኞች ባለፈው ረቡዕ መፈታታቸው ተዘግቧል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስረኞቹ ከመፈታታቸው በፊት ባስታወቁት መሰረት የተፈቱት አብዛኞቹ የፖለቲካ እስረኞች መሆን አለባቸው። የመላው ኢትዮጵያ አንድነት ድርጅት በተለያዩ እስር ቤቶች በመቶ የሚቆጠሩ መሪዎቹ አባላቱና ደጋፊዎቹ እንደታሰሩበት በተለያዩ ጊዜያት አስታውቆ ነበረ። የድርጅቱ ምክትል ፕሬዚደንት አቶ ሙሉጌታ አበበም ዛሬ እንዳሉት ግን ከታሰሩት የድርጅቱ አባላት እስካሁን የተለቀቀው አንድ ብቻ ነው። በመኢአድ ስር ያሉ የመኢአድ አመራር ከመቶ በላይ እስረኞች ናቸው ያሉት በአመራር ደረጃ እና በማዕከላዊ ምክር ቤት በአባልነት በደጋፊነት ያሉ በሶስት ተከፍለው የተቀመጡ አሉ። አክቲቭ የሆኑ አባላት እና የቀድሞ አመራር የነበሩ እንደዚሁ ተከፍለው ያጠራናቸው አሉ። ከእነዚህ ውስጥ እስካሁን የተፈታ የለም። ምስራቅ ጎጃም የቢጨና ወረዳ አስተባባሪ እና የማዕከላዊ ምክር ቤት አባል የነበሩ መምህር ባዩ ደሴ የሚባሉ ከስር መፈታታቸውን እሳቸውን ብቻ ያረጋገጥ ነው። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንደሚሉት ደግሞ መንግስት በምህረት ከለቀቃቸው እስረኞች መሃል አንድም የሰማያዊ ፓርቲ አባልና መሪ የለም። ከኛ ምንም እስካሁን ድረስ የተፈታ ሰው የለም። ብዙ እስረኞች ነበሩ፣ በሸዋረሱን በዝዋይም በቃሊቲም። ግን እስካሁን ድረስ አንድም አመራርም አባልም አልተፈታም ኛ እነ ኤርምያስ ጸጋዬ እነ ቴዎድሮስ አልተፈቱም። እስካሁን ድረስ ተለቀቁ ከተባሉም አራት መቶ ሰባ ስድስት ፖለቲከኞች ውስጥ በመቶ የሚቆጠሩ የሁለቱ ፓርቲ እስረኞች አባላት ወይም መሪዎች መካከል የተለቀቀው አንድ ከሆነ በእርግጥ የተባለውን ያክል ቁጥር ያላቸው እስረኞች ተለቀዋል የሚል ጥያቄ ማጫሩ አልቀረም። ያው ጥያቄ ነው። ይሁንና የኢትዮጵያ መንግስት የለቀቀውን ያክል እስረኞች የለቀቀና ሌሎችን ለመልቀቅ ቃል የገባው ብሔራዊ መግባባትና የፖለቲካ ምህዳሩን ለማስፋት እንደሆነ በተደጋጋሚ አስታውቋል። በተደጋጋሚ ጠቅሰናል። የመቀሌው ዩኒቨርሲቲ የፖለቲካ ረዳት ፕሮፌሰር አቶ መረሳ የኢህአዴግ ስራ አስፈጻሚ ኮሚቴ ውሳኔንና የመንግስትን እርምጃ ቀቢፀ ተስፋን በበጎ ተስፋ የሚለውጥ ይሉታል። ጥሩ ጅምር ተስፋ በጣም ጨልመው ነበረ። ተስፋ መቁረጥ ሀገር ሕልውና ጥያቄ ውስጥ መግባት እና በዜጎች መካከል ላለመፈቃቀድ ይህን ታይቶ ነበረ እና ምናልባት መንግስት ይህንን መጀመሩ እኔ እንደ ትልቅ በዜጎች ተስፋ መስጠትና ነገ የሚገመት መሆን፣ ሁለተኛው ደግሞ እነዚህ ተስፋዎች በንግግር ብቻ የሚቀሩ ሳይሆን ፕሮግረሲቭሊ በተግባር እየተቀየሩ እንዲሆኑ ተስፋ ማድረግ ስለዚህ ኢህአዴግ ስራ አስፈጻሚ ኮሚቴው ስብሰባ ከጨረሰ በኋላ አንድ ወር ማይሆነው እና የጀመራቸው በአራቱም ፓርቲዎች ያለ መግባባት ይህን ሁሉ ከግምት ውስጥ በማስገባት እንደ ተስፋ የሚሰጥ ፍንጭ አድርገን መውሰድ አለብን። የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ ግን በፖለቲካ ተንታኙ አስተያየት አይስማሙም። መንግስት እስረኞች ለመፍታት የገባውን ቃል መጀመሪያም በትክክል ተግባራዊ ማድረግ አለበት። አከታትሎ ሌሎች ገንቢ እርምጃዎችን መውሰድ ይጠበቅበታል። እስረኞቹን መልቀቁ ንግግር ለመጀመር እንደ መጀመሪያ እርምጃ ጥሩ ነው። አሁን ግን እንደምናየው አንደኛ ራሱ በትክክል የሚፈጸምና እውነት አልሆነም። ዋና መፍትሄ ደግሞ አይደለም በራሱ። ምክንያቱም የህዝቡ ጥያቄ የስርዓት ለውጥ ነው ያንን የስርዓት ለውጥ ለማምጣት ግን መጀመሪያ እስረኞችን መፍታት፣ ከዚ በኋላ ንግግር መጀመር፣ ከዛ ከንግግሩ በሚወጣው መሰረት ለለውጥ መዘጋጀት ነውና ለውጥ ተፈጥሯዊ ነው። አይቆምም። ኢህአዲግ የዛ ለውጥ አካል ይሆናል አይሆንም ነው ጥያቄው። የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ደግሞ መንግስት የኢትዮጵያ ጉዳይ ያገባኛል የሚለውን ሁሉ የሚያሳትፍ ፖለቲካዊ ስርዓት ለመፍጠር ቆራጥ መሆን አለበት። አለበለዚያም በአቶ ሙሉጌታ አገላለጽ አንዱን ጥሎም ሌላውን አንጠልጥሎ የሚሆን ነገር የለም። በተሟላ መልኩ እስረኞች የሚፈቱ ከሆነ አንዱ እርምጃ ነው ወይም አንዱ አካል ነው ብለን ልንወስድ እንችላለን። ነገር ግን ብሔራዊ እርቅና ብሔራዊ ለመፍጠር ቆራጥ እርምጃ መውሰድን ይጠይቃል። አንዱን ጥሎ አንዱን አንጠልጥሎ አይደለም። ህዳር ሁለት ሺ ስምንት በኦሮሚያ መስተዳደር የተጀመረው ተቃውሞ መላው ኦሮሚያን፣ አብዛኛውን የአማራ መስተዳደርና ከፊል ደቡብን አዳርሷል። በተቃውሞ ሰልፈኛውና በጸጥታ አስከባሪዎች በኢትዮጵያ ሶማሌ እና በኦሮሚያ አዋሳኝ ድንበሮች መካከል በየጊዜው በተፈጠረ ግጭት የመብት ተሟጋች ድርጅቶች እንደዘገቡት በሺ የሚቆጠሩ ሰዎች ተገድለዋል። በብዙ ሺ የሚቆጠሩም ቆስለዋል። በመቶ ሺህ የሚቆጠሩም ከቤት ንብረታቸው ተፈናቅለዋል። በቢሊዮን ብር የሚገመት ሀብት ንብረት ወድሟል። ለሟች፣ ቁስለኛ፣ ተፈናቃዮች እስካሁን የተሰጠ ካሳ የለም። መንግስት ለደረሰው ጥፋት ተጠያቂ የሚላቸውን ወገኖች ለፍርድ እንደሚያቀርብ ባለስልጣናቱ በተደጋጋሚ ቢናገሩም እስካሁን አንድም ሰው ቢያንስ በይፋ ለፍርድ አልቀረበም። የዛኑ ያክል መንግስት ከካቢኔ ሹምሽር እስከ እስረኞች መልቀቅ የተለያዩ እርምጃዎችን ቢወስድም ተቃውሞን ለማስቆም የተከረው ነገር የለም። ይህ እስካሁኑም የፖለቲካ ተንታኝ አቶ መረሳ እንዳሉት ያሰጋ ነበር፣ የከእንግዲሁ ደግሞ ያስፈራል። አስፈሪውን እውነት ለማስቀረት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ እንደሚሉት ገዢው ፓርቲ መዘየድ አለበት። እንግዲህ በኢህአዴግ በኩል የራሱ ምርጫ ነው። መውደቅን የመረጠ እንደሆነ እየገደለ እያሰረ እያጨበረበረ ይቀጥላል። ህዝቡም ከዳር እስከ ዳር ወጥቶ ሳይወድ በግድ ገፍትሮ ይጥለዋል። እንዳልኩ ለውጥ የማይቀር ስለሆነ መውረድን የመረጠ እንደሆነ ግን ተነጋግሮ መውረጃ መንገዶችን አዘጋጅቶ ህዝብ ሳይጎዳ አገር ሳይጎዳ ንብረት ሳይወድም በስርዓቱ ለውጥ ማምጣት ይቻላል። የእኛን በተመለከተ ህዝቡ የሚያነሳውን ሙሉ በሙሉ ነው የምንቀበለው። ረዳት ፕሮፌሰር ምረሳ ፀሐይ ግን አስፈሪውን ሁኔታ ለማስቀረት መጀመሪያ ሰላምን ማስከበር ቀጥሎ ድርድር ባይ ናቸው። መደረግ ያለበት የሚመስለኝ አሁን አንጻራዊ የሆነ ሰላም ማረጋገጥ ግድ ይላል ይመስለኛል። ከዛ በኋላ የፒስ ዲቪደንስ የምንለው የሰላም ትርፋቶች ደግሞ የዴሞክራሲ የልማት ጥያቄ ውስጥ ደግሞ መምጣት አለባቸው። ሰላም ከተገኘ በኋላም ኢትዮጵያ ድርድር መኖር አለበት። እንደገና ሰላም ማስከበር፣ እንደገና ድርድር፣ ሕዝብና መንግስት፣ ተቃዋሚና ሕዝብ መንግስትና ተቃዋሚ በርግጥ ይግባቡ ይሆን? መቼ? ነጋሽ መሐመድ ነኝ። እስኪ ቸር ያሰማን እንበል።